የመላው ኢትዮጵያ አንድነት ድርጅት የአማራ ብሔራዊ ንቅናቄ የህዝብ ተወካዮች ምክር ቤት አባላትና እናት ፓርቲ ሰሞነኛው የዜጎች እስርና አፈና በአስቸኳይ እንዲቆም የጠየቁ ፓርቲዎች ናቸው። የአብን አምስቱ የፓርላማ አባላት ድርጊቱን በህግ ማስከበር ስም የህዝብ ጥያቄዎችንና ጥያቄዎችን የማጥፋትና ህዝብን አንገት የማስደፋት እንቅስቃሴ ብለውታል። በአባሎቻቸውና አመራሮቻቸው በፋኖና ህጋዊ ባሏቸው ግን በግልጽ ባልጠቀሷቸው ታጣቂዎችና ወጣቶች በጦር መኮንኖችና የጸጥታ አመራሮች ላይ ተፈጸመ ያሉት እገታና ስወራ እንዲሁም መንግስታዊ የሽብር ተግባር ሊቆም ይገባልም ብለዋል። ይህ ካልቆመ ሀገርና ህዝብ በጉጉት የሚጠብቁት ሀገራዊ ምክክር ከወዲሁ እንዲጨናገፍ የሚያደርግ ውጤት የሚያስከትል ነውም ብለውታል። እናት ፓርቲ በበኩሉ ከህግ ውጭ የሚካሄዱ አፈናዎች በአስቸኳይ እንዲቆሙ ጠይቋል። የታፈኑ ሰዎች ማንና በምን አግባብ እያፈኗቸው እንደሆነም ሊገለጽ ይገባል ሲሉ የፓርቲው ተቀዳሚ ምክትል ፕሬዚዳንት ዶክተር ሰይፈ ስላሴ አያሌው ጠይቀዋል። ከሰሞኑ የምንመለከታቸው ነገሮች ቀናዎች እና እገታዎች እዚህም በዛም የሚታዩ ነገሮች ነበሩ። ሰዎች በሚያዙበት ጊዜ በሀገራችን ህግ በሚደነግቀው መሰረት የፍርድ ቤት ትእዛዝ፣ የእስር ትእዛዝ ሊወጣ ይገባል። ወንጀላቸው ታውቆ በእንደዚህ እንደዚህ አይነት ምክንያት የእስር ትእዛዝ ተሰጥቶ ቤተሰብ አውቆ ሰውየውም አውቆ የፍርድ ቤት ትእዛዝ መሆኑ ታውቆ ነው የሚታሰሩ ቁጥጥር ስር ሊሆኑ የሚችለው። ከዛ በኋላ የሚሄደው የህግ ስርት ትእዛዝ አይዳል ኢትዮጵያ ውስጥ የምንመለከተው እንደዚህ አይነት ነ እንደዚህ አይነት አሰራር ከዚህ ቀደም የቀደሙ መንግስታትን ለውድቀት ሄዳ ነው። ኢትዮጵያ ወደዛ ውድቀት ራሷን ማንደርደር ይ ከፓርቲዎቹ ለተነሱ ጥያቄዎች ከመንግስት ምላሽ ለመጠየቅ ያደረኩት ጥረት ለጊዜው አልተሳካም። የመንግስት ኮሚኒኬሽን አገልግሎት የዜጎችን ሰላምና ደህንነት እንዲሁም የሀገርን ቀጣይነት ለማረጋገጥ ብቸኛው መፍትሄ የህግ የበላይነትን ማስከበር ነው ሲል ትናንት ባወጣው መግለጫ ከሰሞኑ እየተወሰደ ያለው እርምጃ መንግስት በተለያዩ ክልሎች እያደረገ ያለው ህግ የማስከበር ተግባር አካል ነው ብሎታል። የመላው ኢትዮጵያ አንድነት ድርጅት ህግ በማስከበር ሰበብ ህዝብን ማሸበር በአስቸኳይ ሊቆም ይገባል ብሏል። የፓርቲው የህዝብ ግንኙነት ኃላፊ አቶ ስንታየው ደሳለኝ ዜጎች በከፍተኛ ሁኔታ በመንግስት ኃይሎች እየታሰሩ ያሉበት ሁኔታ ነው ያለው። ይህ አፈና ደግሞ ወንጀለኛው ማን ነው ንጹህ ማን ነው የሚለውን ነገር ያለየና ሁሉንም እንዲሁ መንግስትን ይተቻል፣ መንግስትን ሊጠላ ይችላል በሚል በመንግስት ሳቤ የተባሉ ዜጎችን በሙሉ በጅምላ እየታፈሱና ወደ አልታወቀ ስፍራ እየተወሰዱ ያሉበት ሁኔታ ነው ያለው። ይህ አይነት አካሄድ ህግ ማስከበር ሊባል አይችልም። ወንጀለኞችን ወይም ደግሞ ህግ ተሰዋል የሚባሉ ሰዎችን መጠየቅ ይቻላል። ከዛ ውጭ የሆነ ነገር ግን በሙሉ ህገወጦችን ህግ እናስላለን ወይም ደግሞ ስርአት እናስላለን በሚል ህግ እየተጣሰ እንደሆነ ያነጋገርናቸው። ያነጋገርናቸው የእናት ፓርቲና የመኢአድ የስራ ኃላፊዎች መንግስት ከዚህ ተግባሩ ካልታቀበ አዝማሚያው የከፋ ውጤት ያስከትላል ሲሉ በየፊናቸው ተናግረዋል። ዜጎች ኢንሴኪሪቲ እንዲሰማቸው ያ ኢንሴኪሪቲ ደግሞ መሰማት ደግሞ በማህበረሰብ መካከል አለመረጋጋት የሚፈጥሩ ነገር ያስከትላል እና ሀገርን ወደ በለጠ አለመረጋጋት እና ወደ ጥፋት ሊያመራ የሚችልበት አይነት ነገር አለ። ኢትዮጵያ ደግሞ አሁን ባለችበት ሁኔታ ይህንን አለመረጋጋት ልትሸከም የምትችልበት ነገር ላይ አይደለም ያለችው። ህዝብን በዚህ ልክ በጅምላ ማፈን በመጨረሻ ላይ ወደ ሌላ ብጥብጥ፣ ወደ ሌላ ችግር ውስጥ እንደሚጠት ይሄ ለማንም የተሰወረ ነገር አይደለም። ስለዚህ በአስቸኳይ መቆም አለበት የሚል ተሳቤ ነው ያለ። የመንግስት ኮሚኒኬሽን አገልግሎት መንግስት በህገ ወጥ ተግባር ላይ በሚሳተፉ ሁከትና ብጥብጥ እንዲፈጠር በሚንቀሳቀሱ አካላት ላይ የሚወስደውን የማያዳግም ያለውን እርምጃ አጠናክሮ ይቀጥላል ብሏል ትናንት ባወጣው መግለጫ። ለዲ ደብልዩ ሰለሞን ሙጬ ነኝ ከአዲስ አበባ።